አቶ በቀለ ገርባን ጨምሮ በእስር ላይ የሚገኙት አራት የኦሮሞ ፌዴራሊስት ኮንግረስ አመራር አባላት በእስር ቤት ውስጥ በረሃብ አድማ ላይ መሆናቸውን ቤተሰቦቻቸው አስታውቀዋል። አድማውን ለማድረግ የወሰኑት በማረሚያ ቤቱ አስተዳደር ላይ ላቀረቡት የመብት ጥሰት አቤቱታ ጉዳያቸውን የሚከታተለው ፍርድ ቤት የሰጠውን ውሳኔ በመቃወም መሆኑን አመልክተዋል። የኦፌኮ የአመራር አባላት አቶ ጉርሜ ሳያ ነው፣ አቶ አዲሱ ቡላላ፣ አቶ ደጀኔ ጣፋ እና አቶ በቀለ ገርባ ከትናንት በስቲያ ከቀትር በኋላ ጀምሮ የረሃብ አድማ ላይ እንደሚገኙ የቤተሰብ አባላት ለቪኦኤ አስታውቀዋል። አቃቤ ሕግ በሽብር ወንጀል የከሰሳቸው እነዚህ የኦሮሞ ፌዴራሊስት ኮንግሬስ ኦፌኮ ከፍተኛ የአመራር አባላት ቀደም ሲል ጉዳዩን በመመርመር ላይ ለሚገኘው ለፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛ ወንጀል ችሎት ባቀረቡት አቤቱታ የማረሚያ ቤቱ አስተዳደር በህግ ጥላ ስር ለሚገኙ ሁሉ ሊጠብቅላቸው የሚገቧቸውን ሰብአዊ መብቶች እየተጣሱ መሆኑን በቤተሰብ አባሎቻቸውና በወዳይ ዘመዶቻቸው በበቂ ሁኔታ እንደማይጎበኙ በጨለማ ቤት ለብቻ መታሰራቸውን በቂ ሕክምና እንደማያገኙና የመሳሰሉ በደሎችን ጠቅሰው አመልክተው ነበረ። ፍርድ ቤቱም ቀደም ሲል በሰጠው ትዕዛዝ መሰረት ለቀረቡት አቤቱታዎች ማረሚያ ቤቱ መልስ ሰጥቷል። ፍርድ ቤቱ ከእስረኞቹ የቀረበውን አቤቱታና ማረሚያ ቤቱ የሰጠውን መልስ መርምሮ ከትናንት በስቲያ በዋለው ችሎት ብይን መስጠቱም ታውቋል። ፍርድ ቤቱ የሰጠው ብይን በአብዛኛው የቀረቡ ቤተሰቦች የማረሚያ ቤቱ አስተዳደር ጉዳዮች በመሆናቸው በዚህ ላይ ውሳኔ ለመስጠት መብት እንደሌለው ገልጾ የማረሚያ ቤቱ አስተዳደር እንዲፈታው በመመለሱ እና አቶ በቀለ ገርባ በእጅጉ ማዘናቸውን የአቶ በቀለ ገርባ ልጅ ወይዘሪት ቦንቱ በቀለና የአቶ ደጀኔ ጣፋ ባለቤት ወይዘሮ አሰለፈች ሙላቱ አብራርተዋል። በተለይ ወይዘሮ አሰለፈች ሙላቱ ለቪኦኤ በሰጡት ቃለ ምልልስ የሚከተለውን ብለው ነበረ። ፍርድ ቤቱ ለሶስት ጊዜ ቀጠሮ ሰጥቷቸው ነበር። ሶስት ጊዜ ፍርድ ቤት አመላልሷቸው ነበር እና ለዛ መፍትሄ ሳይሰጣቸው ቀርቶ አሁን ደግሞ መልሶ ማለት ነው። ይሄ የአስተዳደር ችግር ነው እንጂ የእኛ ችግር አይደለም፣ እዛው ፍቱት ብሎ አሏቸው። ፍርድ ቤቱ ማክሰኞ ዕለት በአስራ ሁለት በቀረቡ ሶስተኛው ቀጠሮ ላይ እና ለዛ ስላሏቸው፣ እነሱ ደግሞ እኛ መቀለዚያ ያደረገን ፍርድ ቤቱ ፍትሕ ያለ መስሎን ነው ፍርድ ቤት የመጣ ነው እና የአስተዳደር ችግር አለ የሚሉን ከሆነ መጀመሪያ መቀበል አልነበረባቸውም። ፍርድ ቤቱ ደግሞ አቃቢ ወንጀል ስለሆነ የተፈጸመባቸው አቃቢ ህግ ነው ይህን ማጣራት ያለበት ብሎ አለን እና እኛ ተቀልዶብናል። ስለዚህ አሁንም ደግሞ የሚመለከተው ክፍል መጥቶ እስከሚያየን ድረስ ፍትህ በሌለበት ቦታ ላይ ምግብም አንመገብም። መጥተው ያናግሩ ነው ብለው አሉኝ። አይኔ ካልመጡ ከዚህ ግቢያ አንወጣም እኛ አልን። አራት ነበርን፣ በቀለ ቤተሰብና የአዱ ቤተሰብ እኔ ነበርኩኝ። ምግብ ባይቀበሉ መጥተው ያናግሩን ብለን ስንል አቶ በቀለን ወክለው ላኩ እና ይሄ ትናንትና አይታችኋል። ፍርድ ቤቱ ቀልዶብናል። እኛ ፍትህ አለ ብለን ማመልከቻ አስገባን። እነሱ ደግሞ የአስተዳደር ችግር ነው ብለው አሉ። ስለዚህ የሚመለከተው ክፍል መጥቶ እስከሚያየን ድረስ እኛ ምግብ አልበላ። ዛሬም ሄዳችሁ ነበረ? ጠዋት ቀላ ሂደን ነበረ። አንዲት ነገር አላገኛችሁም ማለት ነው? ምንም አላገኘንም። የነሱንም ሁኔታ ያሉበትን ሁኔታ በአሁኑ ጊዜ አታውቁም ማለት ነው? አዎ አናውቅም። ነገም ያው እንደ ዛሬው እንግዲህ እንሄዳለን። ሂደን ያው የሚሉንን ሰምቶ መምጣት ነው። ሌላ የምናደርገውና ምንም አይነት አማራጭ የለንም። አቃቤ ሕግ ከወራት በፊት አራቱን የኦፌኮ የአመራር አባላት ጨምሮ በሀያ ሁለት ሰዎች ላይ የሽብር ወንጀል ክስ እንደመሰረተባቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ